ትኩረት በአፍሪካ ጤና ይስጥልኝ አድማጮች በሶማሊላንድ የወደብ ጉዳይ ለአንድ ዓመት ግድም ሲወዛገቡ የቆዩት ኢትዮጵያና ሶማሊያ አንካራ ውስጥ ረቡለት በቱርክ አሸማጋይነት ቴክኒካዊ ውይይት ለማድረግ መስማማታቸው ይፋ ሆኗል። ሁለቱ ሀገራት ኢትዮጵያ ዓለም አቀፍ እውቅና ካልተሰጣት ራስ ገዟ ሶማሊላንድ ጋር የ50 ዓመት የወደብ ሊዝ አጠቃቀምን በተመለከተ የፈረመችው የመግባቢያ ሰነድ ይፋ ከሆነበት ጊዜ አንስቶ ሲወዛገቡ ቆይቷል። በያኔው ስምምነት መሠረት ኢትዮጵያ ለሶማሊላንድ የአገር እውቅና ትሰጣል ሲገለጽ ሶማሊላንድም በምትኩ ለኢትዮጵያ 20 ኪሎ ሜትር የወደብና ወታደራዊ ጦር ሰፈር በሊዝ ታመቻቻለች ተብሎ ነበር። ረቡለት አንካራ ውስጥ ኢትዮጵያና ሶማሊያ ቴክኒካዊ ውይይት ለማድረግ መስማማታቸው ሲገለጥ፣ ዝርዝር ጉዳዮች ግን ይፋ አልሆኑም። ሆኖም የኢትዮጵያ ወደ ባህር መውጫ ፍላጎት አስተማማኝ ደህንነቱ በተጠበቀና ዘላቂ በሆነ መንገድ በሱማሊያ ፌዴራል ሪፐብሊክ መንግስት ሉዓላዊ ስልጣን ስር እንደሚከወን ሁለቱ ሀገራት መስማማታቸው ተዘግቧል። ለንደን የሚገኙት የአፍሪቃ ጉዳዮች ተንታኙ አቶ አብዱራህማን ሰይድ ስለ ስምምነቱ ያብራራሉ። ስምምነቱ በኢትዮጵያ በኩል የሶማሊያ የሉላዊ ግዛት ማክበር እንዳለባት ተቀብለዋል ጠቅላይ ሚኒስትር አብይ አህመድ እና ይሄ ዋናው መግቢያ ነበር ምክንያቱ ምክንያቱም ለሶማሌ ፕሬዚደንት ይሄ እንደ ኮንዲሽን ነበር ሲያስቀምጡት የቆዩት። ምክንያቱም ከሶማሊላንድ የተደረገው ስምምነት የሶማሊያን ሉዓላዊ ግዛት የማያከብር ነው ብለው ነው ሲናገሩ የቆዩት ባለፈው ዓመት ማለት ነው። እና ይሄን በኢትዮጵያ በኩል ተቀብለዋል። የሶማሊያና የኢትዮጵያ መሪዎችን ያደራደሩት የቱርክ ፕሬዚዳንት ራችብ ጣይብ ኤርዶዋን ሶማሊያ ለኢትዮጵያ ወደ ባህር መውጫ ድጋፍ ታደርጋለች ብለው ተስፋ መሰንቃቸው ተዘግቧል። ዛሬ ባደረግነው ስብሰባችን በተለይ የኢትዮጵያ ባህር የመጠቀም ፍላጎትን በተመለከተ ወንድሜ ሼህ ሞሐመድ አስፈላጊውን ባህሩን የመጠቀሚያ ድጋፍ ይሰጣሉ በሚል ተስፋ አደርጋለሁ ሲሉ ራቺብ ረቡለት መናገራቸው ተገልጧል። ፕሬዝዳንቱ አዲስ ላሉት ጅማሬም የመጀመሪያ እርምጃ መጀመሩን በዕለቱ ይፋ አድርጓል። ሶማሌ ኢትዮጵያን ልኬሚዘ ሶማሊያና ኢትዮጵያ አገራችን ላይ በጣሉት እምነት የተነሳ ከስምንት ወራት ገደማ በፊት በጀመርነው የአንካራ ሂደት አዲስ ደረጃ ላይ ደርሰናል። ቂምንና አለመግባባቶችን ድል በመንሳት በሶማሊያና በኢትዮጵያ ሰላምና ትብብር ወደ ተመሰረተ አዲስ ጅማሬ የመጀመሪያውን እርምጃ ጀምረናል። የኒቢር ባሽታንግጅን ኢልክ አድምን አጥምሽ ኦልድኩ የቱርኩ ፕሬዚዳንት ከሁለቱም አገራት መሪዎች ጋር የቅርብ ግንኙነት እንዳላቸው ይነገራል። እንደ ጎርጎሪዮስ አቆጣጠር ከ2011 ጀምሮ ቱርክ ሶማሊያ ውስጥ በስፋት መዋለ ንዋይ እያፈሰሰች ነው። ያም ብቻ አይደለም። በሶማሊያ ወታደራዊ ጦር ሰፈር የመሰረተችው ቱርክ በሺዎች የሚቆጠሩ የሱማሊያ ወታደሮችንም ታሰለጥናለች። ሞቃዲሾ አየር ማረፊያና ወደብን እንደምታስተዳድር ብሎም መጠነ ሰፊ ወታደራዊና ሰብአዊ ድጋፍ ለሶማሊያ እንደምታደርግም ይነገራል። ካለፉት ሶስት ዓመታት አንስቶ ደግሞ ቱርክ አብይ ለሚመሩት መንግስት ሰው አልባ ጥያራ ወይንም ድሮኖችን በመሸጥም ታስታጥቃለች በሚል ይዘገባል። ቱርክ ከሁለቱም ሀገራት መሪዎች ጋር በቅርበት እንደምትሰራ አቶ አብዱራህማን ያብራራሉ። ቱርክ ከኢትዮጵያ እና ከሶማሊያ ጋር ያላቸው ግንኙነት በጣም ጥሩ ነው። ከኢትዮጵያ ጋር ብዙ የዲፕሎማሲና የኢኮኖሚ ግንኙነት አላቸው ከሶማሊያም ጋራ የሚሊታሪና ስትራቴጂክ ግንኙነቶች አሏቸው እና ከሁለቱም ሀገራት ጥሩ ግንኙነት ስላላቸው ለማስማማት ሲሞክሩና ሲጥሩ ነው የቆዩት። እስካሁን ለዚህ ቱርክ በጣም ጥሩ ቦታ ነው ያሉት ሁለቱም አካሎች ለማስማማት ኢትዮጵያና ሱማሊያ በሶማሊላንድ የተነሳ የገቡበትን ውዝግብ ያረግባል የተባለለትን ቴክኒካዊ ውይይት ለማድረግ ቱርክ ውስጥ መስማማታቸው በሁለቱ ሀገራት መሪዎችና ፖለቲከኞች ዘንድ የተለያዩ የድጋፍና የተቃውሞ አስተያየቶችን አጭሯል። በየካቲት ወር ውስጥ ዳግም ለመገናኘት ቀጠሮ የተያዘላቸው ኢትዮጵያና ሱማሊያ መተማመንን ሊያጎለብቱ እንደሚገባ አቶ አብዱራህማን ሰይድ ገልጧል። በሁለቱ አገሮች መተማመን መኖር አለበት። ትራስት ቢልዲንግ ጊዜ ያስፈልጋቸዋል። በዛው ላይ ደግሞ ፍራት መኖር የለበትም። በሁለቱ በኩል ኢትዮጵያ ለሶማሊያ የምታሰጋ መሆን የለባትም። ሶማሊያም ለኢትዮጵያ የምታሰጋ መሆን የለባትም። የሶማሌ ግንኙነት ደግሞ ከኢትዮጵያ ጋር ችግር ያላቸው ሀገሮች እንደ ኤርትራ ወይም እንደ ኢጅፕት እንደ ግብጽ እንዴት ይሆናል? ይሄም ነገሮች በሙሉ ለትራስ ቢልዲንግ ጊዜ ሊያስፈልግ ነው ቴክኒካል ስምምነቱ የሚመጡ ወይም ውይይቶቹ ቆይተው ነው የሚመጡት። ተጎራባች ሀገራት በሆኑት ኢትዮጵያና ሶማሊያ መካከል መተማመን መጎልበቱ ለቴክኒካዊው ውይይት ውጤታማነት ወሳኝ መሆኑ ይነገራል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከሶማሊያ ጋር ለነበረው ውይይት የሶስተኛ ወገን ያሉት አካል ጣልቃ ገብነት ተገቢ እንዳልነበር ገልጧል። ይልቁንም የቤተሰብ ምክክር መሆን ነበረበት ብሏል። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ በበኩላቸው ከኢትዮጵያ ጋር የገቡትን ውዝግብ በመፍታት ረገድ የቱርኩን ቆይታ ለሀገራቸው የዲፕሎማሲ ድል ሲሉ አወድሷል። ፕሬዝዳንቱ ስምምነቱን ለአገራቸው ድል አድርገው ቢቆጥሩትም ጠቅላይ ሚኒስትራቸው ሐሰን አሊ ኬሬይ ግን የአንካራውን ስምምነት ለጊዜው ጸጥ ያለ እሳተ ገሞራ ሲሉ በብርቱ ነቅፏል። ኢትዮጵያ ከሱማሊላንድ ጋር የተፈራረመችውን ሕገወጥ ያሉትን የወደብ ስምምነት መሰረዝ ነበረባት ሲሉም ሞግቷል። ከጠቅላይ ሚኒስትር አብይ ጋር በወደብ ጉዳይ የመግባቢያ ሰነድ ፈርመው የነበሩት የራስ ገዟ ሶማሊላንድ የቀድሞ ፕሬዝዳንት ሙሴ ቢሂ ደግሞ የቱርኩን ስምምነት አጣጥሏል። የሞቃዲሾ መንግስትንም ቁጥር አንድ የሱማሊላንድ ጠላት ሲሉ በሱማሊኛ ባደረጉት ንግግር ወርፏል። የየሀገራቱ መሪዎችንና ፖለቲከኞች የሰጧቸውን አስተያየቶች የአፍሪካ ጉዳዮችን የሚከታተለው የቢቢሲ ቁጥጥር በእንግሊዝኛው ቢቢሲ ሞኒተሪንግ ምንጭ ጠቅሶ ዘግቧል። ኢትዮጵያና ሶማሊያን በማደራደር ከፍተኛ ሚና የተጫወቱት የቱርክ ፕሬዝዳንት አንካራ ውስጥ በተደረገው ሶስተኛ ዙር ድርድር በስተመጨረሻም የሁለቱ ሀገራት መሪዎችን አጨባብጧል። ከመሃል ሆነውም የሁለቱ ሀገራት መሪዎችን እጆች ይዘው ታይቷል። ስምምነቱን ዩናይትድ ስቴትስ አወድሳለች። ውጭ ጉዳይ ሚኒስትሯ አንቶኒ ብሊንከንም ቱርክ ስምምነቱን በማመቻቸቷ አመስግኗል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽም የቱርኩን ፕሬዝዳንት ለሚናቸው አመስግኗል። ኢትዮጵያና ሶማሊያ በመጪው የካቲት ወር ውይይት ለማድረግ ተስማምተው ነው የተለያዩት። ውይይቱም በአራት ወራት ጊዜ ውስጥ ይጠናቀቃል ተብሏል። እናስ በቀጣይ አራት ወራት ውስጥ ምን ይፈጠር ይሆን? አብረን እንከታተላለን። የኢትዮጵያና ሶማሊያ የአንካራው ስምምነት ይፋ በሆነ ማግስት ሐሙስ ለት ደግሞ የሁለቱ ሀገራት የውዝግብ ሰበብ በሆነችው ራስ ገዟ ሶማሊላንድ የፕሬዝዳንት በዓለ ሲመት ተፈጽሟል። የሶማሊላንድ ስድስተኛ ፕሬዝዳንት ሆነው የተመረጡት የቀድሞ ተቃዋሚ መሪ አብዲ ራህማን ሙሐመድ አብዱላሂ ሀርጌሳ ውስጥ ቃለ መሐላ ፈጽመው ከተሰናባቹው ፕሬዝዳንት ስልጣን ተረክቧል። የተቃዋሚው ዋዳኒ ፓርቲ ተወካይ አዲሱ የሶማሊላንድ ፕሬዝዳንት የቀድሞ ፕሬዝዳንት ሙሴ ቢሂን 64 በመቶ ድምፅ በማግኘት ነበር ያሸነፉት። በባለፈው የህዳር ምርጫ ወቅት የኢትዮጵያና የሶማሊላንድ የወደብ የመግባቢያ ስምምነት ጉዳይ ከዋነኛ የምርጫው አጀንዳዎች አንዱ ነበርን አዲሱ የሶማሊላንድ ፕሬዝዳንት የያኔውን የመግባቢያ ስምምነት ከሚተቹት በኩል መሆናቸው ይነገራል። ግልጽነት ይጎድሏል ያሉትን ስምምነትም ከሶማሊላንድ ስልታዊ ጥቅምና ዓለም አቀፍ እውቅና የማግኘት ትልም አንጻር ዳግም ለመቃኘት ቃል ገብተው ነው የተመረጡት። በበዓለ ሲመቱ ወቅት የሶማሊላንድ ፕሬዝዳንት አብዲራህማን አንገብጋቢ ያሉትን ጉዳይ ይፋ አድርጓል። የአዲሱ መንግስት የቀዳሚ ተግባር የቀይ ባህርን ጨምሮ የአጠቃላይ ቀጠናውን ደህንነት በማስጠበቅ የምትረዳው አዲሲቱ ሶማሊላንድ ከሌላው ዓለም ጋር ያላትን ግንኙነት ማደስ ነው። ከፍተኛ ቁጥር ያለው መራጭ ተገኝቶ ዲሞክራሲያዊ በሆነ መንገድ እንደተመረጡ የተነገረላቸው የራስ ገዟ ሶማሊላንድ አዲሱ ፕሬዝዳንት በአንድ በኩል በሀገር ውስጥ ጉዳይ ማለትም ሱኦል ክልል ውስጥ ያለው ውጊያ ይጠብቃቸዋል። ሶማሊላንድ በዓለም አቀፉ ማህበረሰብ ዘንድ እውቅና የምታገኝበትን መንገድ ማመቻቸትም ዋነኛ ተግባራቸው ነው። እመረምረዋለሁ ያሉት የቀድሞ ፕሬዝዳንታቸው ከኢትዮጵያ ጋር ያደረጉት ስምምነትም ሌላ አንዱ ጉዳይ። አድማጮች በአፍሪቃው ቀንድ ፖለቲካዊ ትኩሳት ላይ ያነጣጥረው የትኩረት በአፍሪቃ መሰናዷችን በዚሁ ይጠናቀቃል ማንተጋፍቶት ስለሽነኝ መልካም ጊዜ ጤና ይስጥልኝ